ለፌዴራሊዝም ስኬት የሲቪክ ማህበራትና የነፃ ሚዲያ ሚና ወሳኝ መሆኑን የስዊዘርላንድ ኮንፌዴሬሽን ፕሬዚደንት ሲሚኖታ ሲሞረጌ አስታወቁ። ፕሬዚዳንቷ ለህዝብ ተወካዮችና ለፌዴሬሽን ምክር ቤት አባላት በቀጥታ ከቴሌቪዥን የተላለፈ ንግግር አድርገዋል። ተከታዩን ዘገባም የላከው እስክንድር ፍሬው ነው። በሶስተኛ ቀን የኢትዮጵያ ጉብኝታቸው በህዝብ ተወካዮች ምክር ቤት የተገኙት የስዊዘርላንድ ኮንፌዴሬሽን ፕሬዚዳንት ሲሞኒታ ሲማሩጋ ያደረጉት ንግግር በፌዴራሊዝም ስርዓት ላይ ያተኮረ ነው። 150 ዓመት ያስቆጠረውን የሀገራቸውን ፌዴራሊዝም መነሻ ያደረጉት ሲሞኒታ ሲማሩጋ አስፈላጊነቱንና ጠቀሜታውን በስፋት አብራርተዋል። ለዚህ የፌዴራሊዝም ስርዓት መሳካት ሶስት ወሳኝ የሆኑ ነጥቦች መኖራቸውን ጠቁመዋል። አንደኛው ነጥብ የስርዓቱ አሳታፊነትና በእኩልነት ላይ የተመሰረተ መሆኑን ነው የጠቆሙት። ሁለተኛው ደግሞ እርሳቸው እንዳሉት የብዙዎችን አቋም ማስተናገድ መቻል ነው። የተለያዩ የፖለቲካ ኃይሎችና ተዋናዮች ራዕያቸውን አመለካከታቸውንና ርዕዮተ ዓለማቸውን እንዲያቀርቡ ሊፈቀድላቸው እንደሚገባም አስታውሰዋል። እዚህ ላይ ደግሞ የሲቪክ ማህበራትና የነጻ የመገናኛ ብዙኃን ሚና ወሳኝ መሆኑን በአማርኛ የተተረጎመ በቴሌቪዥን በተላለፈው ንግግራቸው አመልክተዋል። በዚህ መሰረት የሲቪል ማህበረሰቡ የነጻ ጋዜጠኝነት ትልቅ ዋና ሚና ይጫወታሉ። ምክንያቱም በነሱ በኩል ነው የተለያዩ ተዓማኒ የሆኑ የፖለቲካ ኃይላት ሊመሰረቱ የሚችሉት ሀይል ሊዳበሱ የሚችሉት በነዚሁ በማህበረሰቡ አመለካከትና በነጻ ጋዜጠኝ وفي المنطقه <سؤال> التي تتمتع بها بها المنطقه التي تتمتع የሰብአዊ መብት ቡድኖች ለምሳሌ ሌሎች ኤንጂዎችም በዚህ ውሳኔ የመስጠት ሂደት ውስጥ ተሳትፎ ሊኖራቸው ይገባል፣ ሊሰሙ ይገባል። አንዳንድ ጊዜ ማዕከላዊ መንግስት የሚገዳደሩና የሚተቹ ቢሆኑም፣ በአጭሩ ጤናማ የሲቪል ማህበረሰብ እናም ነጻ ጋዜጠኝነት የዲሞክራሲ መሠረቶችና የጀርባ አጥንቶች ናቸው። ፕሬዚዳንቷ ለፌዴራሊዝም አስፈላጊ ሲሉ የጠቀሱት ሶስተኛው ነ ቁጥጥር የውሳኔ ሰጪነት ስልጣንን ባልተማከለ ሁኔታ ወደ ታች ማውረድ ነው። በተመሳሳይም የሀብትና የተሳትፎ እድሎችን ወደ ክልሎች ማውረድ እንደሚገባ አስረድተዋል። የስዊስ ኮንፌዴሬሽን ፕሬዚዳንት በኢትዮጵያ ባደረጉት ቆይታ ከፕሬዚዳንት ዶክተር ሙላቱ ተሾመ እንደዚሁም ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተወያይተዋል። ከኢትዮጵያ መሪዎች ጋር ቀጣይነት ያለው ውይይት እንደሚያደርጉም ተስፋቸውን ገልጸዋል። ሲሞኒታ ሲማሩጋ ስዊዘርላንድን በጋራ ከሚመሩት ሰባት ሰዎች አንዷ ናቸው። ሀገሪቱ ሰባት አባላት ያሉት የሚኒስትሮች ምክር ቤት ያላት ሲሆን ሁሉም እኩል ስልጣን አላቸው። ፕሬዚዳንት የሚለው ማዕረግ ግን በየዓመቱ በዙር ይደርሳቸዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ